ትግራይ ውስጥ የተቃዋሚዎች እንቅስቃሴ ገደብ የለውም። የዲሞክራሲ ስርዓት የምንከተለው ለጥቂት ፓርቲዎች ተብሎ ሳይሆን የህዝብ ጥያቄ ስለሆነ ነው ይላሉ የክልሉ ርዕሰ መስተዳድር አቶ አባይ ወልዱ። አቶ አባይ የህወሓት ኢህአዴግ ንብረት የሆኑ የንግድ ተቋሞቹም እንደሌሉ ይገልጻሉ። ከትግርኛ ክፍል ባልደረባ በትረስልጣን ጋር ያደረጉት ቃለ ምልልስ ተተርጉሟል። አቶ አባይ በሰጧቸው መልሶች ላይ የቀድሞው የህወሓት መስራች አባል የሆኑትን የአቶ አስገደ ገብረስላሴም ግምገማ አካተናል። አቶ አስገደ በአሁኑ ወቅት የተቃዋሚው የመድረክ አባል የሆነው የአረና ትግራይ ማዕከላዊ ኮሚቴ ስራ አስፈጻሚ አባል ናቸው። ሰለሞን ክፍሌ እንደሚከተለው ያቀርበዋል። ርዕሰ መስተዳድሩ በዋሽንግተን ዲሲ ቆይታቸው ከገዢ ፓርቲ አባሎችና ደጋፊዎች እንዲሁም ከክልሉ ነዋሪዎች ጋር ተገናኝተው ተነጋግረዋል። ለተቃዋሚ የክልሉ ተወካዮች ተመሳሳይ መድረክ ተፈጥሮ ነበር ወይ? እርሶን አግኝተው በአገር ውስጥ ጉዳዮች ላይ ሀሳባቸውን ለመግለጽ ችለዋል ወይ ተብለውም ተጠይቀዋል። በአገር ውስጥም ይሁን ከአገር ውጭ ያሉ ተቃዋሚዎችን ሀሳብ ለማስተናገድ እርሶ በግሎ ምን የሚያደርጉት ጥረት አለ ለሚለው ጥያቄ አቶ አባይ ሲመልሱ፣ ዋና ነገር ተቃዋማይ ይሁን ናይ አሁን የህወሀት አባል ይሁን ተቃዋሚ የሚያገናኛቸው አንድ ገመድ አለ። ሀገራዊ እድገትና ሰላም ሊያገናኛቸው ይገባል ብለን ነው የምናምነው። ስለዚህ የተለየ አቋም ያለው ተቃዋሚም ቢሆን ለሕዝብና ለአገር የሚጠቅም ሀሳብ ያለው ተቃዋሚ ካለ ተቀራርቦ መስራት ይቻላል። እኔም ይህንን ለማድረግ እሞክራለሁ። ይህ ጥረት ወደፊትም ይቀጥላል። አቶ አስገደ ገብረ ስላሴ አደመጡት። ይህን የአቶ አባይን መልስ እርሶ ምን ይላሉ ለዚህ? እኔ አዳመጫለሁ። አቶ አባይ ወሉ ለፖለቲካ ፍጆታ ተብሎ ካልሆነ በስተቀር እስከ ትናንትና እዚህ አሜሪካ እያሉም እንኳን በኢትዮጵያ ሲደረግ የነበረ እንቅፋቶች አሉ እና እስካሁን ድረስ ፖሊሲ የላቸውም፣ ፕሮግራም የላቸውም፣ ስትራቴጂ አማራጭ ሀሳብ የላቸውም። ስለዚህ እነዚህ ሊዋደደሩ አይችሉም፣ ለሀገርም አይጠቁሙም እየተባለ ነው የመጣ። አሁን እንግዲህ ሀሳብ አምጥቷል፣ እሰየው። እኛም ሀሳባችን አቅርበን ተቀባይነት ካገኘ መድረክ ተገንጦ ሀሳባችን በመሬት ላይ ሊጠረጎም ከቻለ እጅጉን እጅጉን ጥሩ አባባል ነው። እኛም የምንለው ያለን እሱ ነው። እኛም የምንለው ሀሳብ አለን። ግልጽነት ባለው መንገድ እንወያይ፣ ሕጉ ይሻሻል፣ የምርጫ ሕጉ ይሻሻል። በሀገሩ የሚጸድቁ ያሉ በአዋጅ የሚጸድቁ ሕጎች እንቅፋት ናቸው፣ አያራሙድንም እያልን በመድረክም በሚዲያም በዲፕሎማቶችም መድረክ እና ሌሎች ፓርቲዎች እየታገሉበት የቆዩ ነገር ነው። አሁን አባይ ሁሉ አንድ ክልል አስተዳዳሪ ሆነው ይሄ ሲናገሩ ትክክል ከሆነ አገራዊ መግለጫ ሆኖ ቢቀር እንተማመናለን። ካልበለዚያ የአቶባይ መግለጫ ምንም እኔ ላምነው አልችልም። አገር ቤት ውስጥ በተለይ ትግራይ ውስጥ ህጋዊ እውቅና አግኝተው የሚንቀሳቀሱ ፖለቲካ ፓርቲዎች እንዳሉ ይታወቃል። በተለይ አረና ትግራይ በክልሉ ውስጥ ይንቀሳቀሳል። ይህ ፓርቲ ደግሞ ክስና ወቀሳ በገዢው ፓርቲ ላይ ያሰማል። ትግራይ ለተቃዋሚዎች ምቹ አይደለችም የሚል ግምገማ ነው ያለው የእርስዎ አመለካከት ምንድን ነው ለሚለው ጥያቄ አቶ አባይ ሲመልሱ ትግራይ ንተቃዋምቲ ዝዓጽ ኩነታት የለን ትግራይ ውስጥ የተቃዋሚዎችን እንቅስቃሴ የሚዘጋ ሁኔታ የለም። በአሁኑ ጊዜ ትግራይ ውስጥ አረና፣ መድረክ፣ መያድና ኢዲዩ ይንቀሳቀሳሉ። ስለዚህ የተለያዩ ፓርቲዎች አሉ፣ በምርጫም ይሳተፋሉ። ትግራይ ውስጥ እነዚህን ተቃዋሚዎች የሚገድብ ህዝብ ፓርቲና መንግስት የለም። መንግስት እንደሆነ በተቃዋሚዎች መካከል እንደ ሸምጋይ በመሆን እየሰራ ነው ያለው። ስለዚህ ትግራይ ውስጥ ጫና የሚባል ነገር የለም። እነዚህ ተቃዋሚዎች ወደ ትግራይ ሲገቡ እንደሚፈልጉት ደጋፊ አያገኙም። አባላትም እንደዚሁ በሚፈለገው መጠን አያገኙም። አሁን ያላቸው አባልም ቢሆን ጥቂት ነው። ይህ ነው ተስፋ የሚያስቆርጣቸው። ጫና ፈጽሞ ሳይደረግባቸው ስብሰባ ቢጠሩም ህዝብ ስለማይመጣላቸው የውስጥ ችግራቸውንና ድክመታቸውን ውጫዊ ለማድረግ ነው የሚሞክሩት። ስለዚህ ሁኔታቸውን ነው መገምገም ያለባቸው እንጂ ገዢው ፓርቲ ላይ ማላከክ ተገቢ አይመስለኝም። በተለይ ርቆ የሚገኝ ኢትዮጵያዊ እንዲህ አይነት ተቃዋሚዎችን አባባል ሲደጋገም እውነት ነው የሚመስለው። ይሄኛውንም እንዳደመጡ አምናለሁ። አቶ አስገደ እስቲ በዚህም ላይተችው አባ ይህን ሲሉ የትግራይ ህዝብም ይሰማል። ይሄ በቅርቡ የአረና ትግራይ የተመቻቸ እንቅስቃሴ ካለ በዚህ አመት በሁለት ሺ አምስት አመተ ምህረት ብቻ የአረና ልሳን ሲበትኑ በአንድ ቀን ሀያ አራት ሰዎች የታሰሩበት ጊዜ አለ። ወረቀታቸው እየተቀደደ ወደ እሳት የገባበት አለ። አባላቶቹ ለምሳሌ መምህር ጸጋይ የሚባለው በአበርገለ ታስሯል። መምህር ታደሰ፣ መምህር ዮሐንስ፣ ሌሎችም ከሀያ አምስት በላይ ታስሯል። እንግዲህ የተመቻቻለት ሲባል ስብሰባ ማካሄድ አለብን ስብሰባ እንድናካሄድ ከብዙ ውጣ ውረድ በኋላ ይፈቀዳል። ያ ስብሰባ እንዳይሳካ እንቅፋቶች መፍጠር ፖሊሶች ፖሊሶች ፖሊሶች ራሳቸው መካከለኛ ሆኖ እንደ ማገልገል ፈንታ ህግ ስላለ አዋይ ስላለ አየና የትኛው ህግ መሆን አናውቅም፣ አትንቀሳቀሱም የሚል ነገር የሚያግዱበት የአባይ ወሉ ፖሊሶች ናቸው። የአረና አባላት ስራ እንዳይሰሩ ከስራ የሚፈናቀሉበት ለምሳሌ ለማቅረብ ይቻላል። በሀገረ ሰላም መምህር ጎይቶም ጸጋይ የሚባል የአረና ስራ አስፈጻሚ ኮሚቴ የአረና አባል በመሆኑ ከስራ ተባርሮ አሁን አዲስ አበባ ተሰዶ በግል ይሰራል። መቀሌ ስብሰባ ከፈቀዱ በኋላ ከስንት ውጣ ወረድ በኋላ እንዳንቀሰቅስ ህዝቡ ወደ አዳራሽ እንዳይገባ ዙሪያ በፖሊስ ከበህ መከልከል፣ የአንድነት ሰላማዊ ሰልፍ እንደዚሁ በየ ከርቡ ፖሊስ በመቆም መከልከል፣ ሌላ ስብሰባ በመስራት አንጻሩ የመንግስት ሰራተኛ ምሁራኖች፣ ወዘተ ሌላ ቀርቶ ምንድን ነው የሚያደርጉት ያለ በትግራይ ሁሉም ህዝቢ አንድ ለአምስት እንዲደራጅ ሊስትሮ ሳይቀር አንድ ለአምስት በመደራጀት ሊጫማ ሲያስጠርግ ምን ይነገራል፣ ምን ይባላል፣ እያዳመጠ ሪፖርት እንዲያደርግ አንድና አምስት ተደራጅቶ ፖሊስ ኮሚኒቲ በሚል ሽፋን ይህ በኢትዮጵያ ደረጃ ነው። አስራ አምስት ሚሊዮን የፖሊስ ኮሚኒቲ በኢትዮጵያ እንዲኖሩ እስከ ቤተሰብ ደረጃ ግዴታ አባል መሆን አለ። ስለዚህ አባይ ወሉ የተመቻቸ ነው፣ አልጋ በአልጋ ነው ሲሉ የትግራይ ህዝብ ምን ይለናል አይሉም። እኔ እንደሚመስለኝ ጅብ በማያውቁት አገር ሂዶ እርጥብ አጎዛ አንጥፉልኝ ይላል አባባል አይነት ነው የአባይ ወሉ አባባል። በትግራይ ክልል የጉቦና የመልካም አስተዳደር እጦት ሕዝቡን እንዳማረረው ይነገራል። አቃቤ ሕግ ከጠበቆች ጋር ዳኞችም እንዲሁ ከጠበቆች ጋር እየተመካከሩ ጉቦ እንደሚቀበሉ አሁን ትግራይ ውስጥ ጉቦ ሳትከፍል ጉዳይህን ማስፈጸም የማትችልበት ጊዜ ነው የደረስነው የሚሉ ወገኖች አሉ። እውነት ከሆነ ነገሮች ወደዚህ ደረጃ እንዴት ሊያሽቆለቁሉ ይቻሉ ለሚለው ጥያቄ አቶ አባይ ሲመልሱ ዲሞክራሲ ወይ መትራ ወይ ሀደ ዝግበር ነገር፣ መጀመሪያ ዲሞክራሲ ለህወሓት ለአረና ወይም ለመድረክ እንዲመቸው ተብሎ የሚተገበር ስርዓት አይደለም። ዲሞክራሲ ለህዝብ ተብሎ እንጂ አነሰን በዛም የተወሰነ ህዝብ ቁጥር የሚያንጸባርቀው የተለያየ አመለካከት ለማንጸባረቅ ይረዳል ተብሎ ነው ዲሞክራሲ ስርዓት የሚፈለገው። እነዚህ አመለካከቶች ደግሞ በፓርቲዎች በኩል ነው የሚንጸባረቁት። ለዚህ ነው ዲሞክራሲ አማራጭ የሌለው መንገድ ነው የሚባለው። ኢህአዴግና ህወሓት ይህ ነው እምነታቸው። ስለዚህ አረናን በመጥላት መድረክን በመጥላት የሚዘጋ ነገር ሊኖር አይችልም። ከእነዚህ ተቃዋሚዎች በስተጀርባ የአምስትም ይሁን የአስር ሰው ድምፅ ሀሳባቸውን እንዲገልጹ የሚያስችል ስርዓት ስለሆነ ስለዚህ አሁን የተነሱት ችግሮች ትግራይ ውስጥ የሌሉ ችግሮች ናቸው። የአረና አባል የሚደበደብበት የሚታሰርበትና የሚገደልበት ሁኔታ ተሰምቶም አያውቅም። ማስረጃም ሊቀርብ አይችልም። እነሱ ችግር ሳይኖር ነው እንዳለ አስመስለው የሚገልጹት። ችግር አለመኖሩን ደግሞ የትግራይ ሕዝብ ያውቃል፣ የኢትዮጵያ ሕዝብ ያውቃል። በነገራችን ላይ አረና ትግራይ ደጋግሞ በዋሸ ቁጥር ደጋግሞ ነው እየተጋለጠ የሚሄደው። ስለዚህ ትግራይ ውስጥ ተቃዋሚዎችን ለመጫን ፍላጎት የለንም። አቶ አስገደስ በዚህ ላይ ምን ይላሉ? በትግራይ ያለ ተጨባጭ ሁኔታ ህዝብ የሚያውቀው እቅድና በትግራይ ያለ በውጭ ሀገር ሄዶ የሚታዘቡት የሚመሰክሩት ነገር ነው። እና መልካም አስተዳደር ሲባል ብዙ ነገር ያጠቃልላል። የፍርድ ቤት ነፃነት ይጠይቃል። ሰዎች ያለ ፍርድ አለመታሰር ያስቀምጣል። ግን በትግራይ ይህም ያጠቃላል። መጠለያ በሚመለከት ጊዜ ህዝብ መጠለያ የሚባል ሰርቶ ሊኖሩም አልቻለም። የህዝብ ሀብት ማባከን ማፍረስ፣ ያለ አግባብ ህገ ወጥ በሆነ መንገድ ህጋው እያሉ ህገ ወጥ በሆነ ንብረታቸው እና ህይወታቸው በበረሃ ጥለህ ቤታቸው ማፍረስ ይሄ በተጨባጭ በትግራይ ያለ ነው። ሌላ ይሄ ጉቦ የሚባል ስራ መቃላጠፍ ሚባል ስራ መቃላጠፍ የሚባል ነገር በትግራይ አንድ ጉዳይ ለማስፈጸም ሶስት ወር አራት ወር ማትጨርስም ይነገራል። መልካም መስተዳደር ፍትህ፣ ቅልጣፌ ካስተምርን በደንብ መያዝ ካስተመርን ወዳጃችን ብለ እሱ ነው ደመወዝ የሚከፍለው የሚባል በኢትዮጵያ ቴሌቪዥን በሬዲዮ ድምፅ ወያነ የሚነገሩ እጅግ ብዙ ነው። ግን በተግባር ግን ከገጠር እስከ ከተማ ፍትህ የሚባል ነገር መልካም አስተዳደር የሚባል ነገር የለም። ጠቅላይ ሚኒስትር መለስ እኮ ከአስር አመት በኋላ የኢትዮጵያ ህዝብ ሶስት ጊዜ ይበላል ብሎ ነበር። ግን ከአስር አመት ይቅርብ፣ ከሀያ አመት በኋላ የሚሄደው ያለው ወደ ስደት ነው፣ በሚሊዮን የሚቆጠር ወደ ሱዳን፣ ወደ ደቡብ አፍሪካ፣ ኬንያ፣ ጅቡቲ፣ የመን፣ በባህር የተበላ እጅጉ ወን ብዙ ነው ሁሉም የኢትዮጵያ ህዝብ። ስለዚህ መልካም አስተዳደር ካለ ልማት ካለ ዲሞክራሲ ካለ ህዝብ አይሰደድም። ህዝብ ወደ መከራ ይገባ ወደ እያየ ወደ ባህር ገብቶ አይሞትም። ስለዚህ ምን ማለት ምንድን ነው መልካም አስተዳደር? እኮ እርስ በእርሱ እንዲጋጭ ነው የሚደረገው ያለ። እርስ በእርሱ እንዲጠራጠር የስለላ መዋቅር ተዘርግቶ ነው እኮ የሚታቃየው ያለ። ዳኞቹ በፍርድ ቤት በአጭር ጊዜ ትንሽ ነገር እያለ ሶስት አመት አራት አመት አምስት አመት የሚኖርበት ሁኔታ ነው ያለ አንድ ዳኛ ወይ አንድ ባለስልጣን ደሞዙ ሶስት ሺ ከሆነ ልጆች ያስተምራል፣ ይበላል፣ ይጠጣል፣ ይለብሳል። ግን ያሰራው ፎቅ ሰማይ ጠቀስ ፎቅ አሰርቷል። በሚሊዮን የሚቆጠር ገንዘብ ቪላ ቤቶችን አሰርቷል። ከራሳቸው ጀምሮ፣ ከአባይ ወልዱ ጀምሮ አድግራት ቤት አላቸው፣ መቀሌ ቤት አላቸው፣ አክሱም ቤት አላቸው። ደሞዛቸው ስንት ነው? ያ በመሬት ያለውና ሰዎች የሚያገኙት ገቢ ስታማጣጥ ነው ምንድን ነው? በዚህ ነው ማየት ያለብን። ስለዚህ በፈ መልካም አስተዳደር በጉባ የሚለው ነገር ይህ ነው። ያለው የዩኒቨርሲቲ ተመራቂዎች ትግራይ ውስጥ ሥራ ለማግኘት ከፈለጉ የገዢ ፓርቲ አባላት መሆን ይጠበቅባቸዋል ተብሎ ይነገራል። ይህ እውነት ነው ወይ ተብለው ሲጠየቁ አቶ አባይ ወልዱ አንድ ሰው ሥራ ለማግኘት የሚችለው ተወዳድሮና ብቁ መሆኑ ተረጋግጦ ነው ብለዋል። ይህ በእንዲህ እንዳለ ግን መድረክ በቅርቡ ማኒፌስቶን በገለጸበት ስብሰባ ላይ ኢህአዴግ ገዢ ፓርቲና ነጋዴም ነው ብሎ ነበር። የእርስዎ አመለካከት ምንድን ነው ለሚለው ጥያቄ አቶ አባይ የሰጡት መልስ የሚከተለው ነው ያው የወደግ ፓርቲ እዚህ ፓርቲ ኢንቨስትመንት ምናምን ንግድ ዛት ምክንያት የለም። ኢህአዴግ ፖለቲካዊ ፓርቲ ነው። ስለሆነም ወደ ንግድ ስራ የሚገባበት ምክንያት የለውም። ህወሀትም ይሁን ኢህአዴግ ይህ ነው የሚባል ኢንቨስትመንት የለውም። ፖለቲካዊ ስራዎችን ነው የሚያከናውነው፣ ከአባላቱ በሚሰበስበው መዋጮ ብቻ ነው። ስለዚህ ይህ ዓይን ያወጣው ሐሰት ስለሆነ ያን ያክል ትኩረት የሚሰጠው አይደለም። አቶ አስገደስ በዚህ ላይ ምን ይላሉ? ተማሪዎች የሚባለው ነገር አድሎ የለም፣ በአባልነት መስፈርት አይደለም የሚባለው ነገር ስህተት ነው። ሌላ ቀርቶ አንድ ፍረሽ የዩኒቨርስቲ ተማሪ በዩኒቨርስቲ ሲገባ የአባልነት ፎርም እንዲሞላ ይገደዳል። መቀሌ ነው፣ ሌላም እንደሱ ነው። በሀገር ያለ መቀሌ ግልሰት እንደ ሞዴል ሬጅስትራር በሚያደርጉበት ጊዜ የኦህዴድ፣ የባዕዴን፣ የህወሀት፣ የደቡብ የድርጅት ኃላፊዎች የሚባሉ በዩኒቨርስቲ አሉ እና ሲገባ ጀምሮ አባል ትሆን ትችላለህ ይባላል። ከዛ በውስጥ ሲንቀሳቀስ ጀምሮም የአባልነት ስብሰባ በዩኒቨርስቲ ይካሄዳል እና በዩኒቨርስቲ ምንድን ነው የሚባለው አባል ተ ተመረህ ስትወጣ ስራ ታገኛለህ የሚል ፕሮፓጋንዳ ነው የሚሰጠ። ይሄ አድሎ በትምህርት ቤት የወጡ ብቻ ሳይሆን በሙሉ በመስሪያ ቤቶቹ በገጠማ በገጠርም በእንትን ተማሪም እንደዚህ ነው። ተማሪ እንዳይወድቅ የህዋት አባል ከሆነ ተማሪ እንዳታስወድቁ፣ የትምህርት ጥሬት ዋና አባላሽም እሱ ነው፣ አባልነት ነው። ስለዚህ ፈተና ካላለፈ ሊሸሽ ነው እና በጥበራ ነው የሚያያዘው ያለ ተማሪውና ምሁሩ በተለያዩ የግንባታና የመጓጓዣ ስራዎች የተሰማሩ ኩባንያዎች ታዲያ የማን ንብረት ናቸው ተብለው ተጠይቀዋል። አቶ አባይ ለምሳሌም ኤፈርት ተነስቶባቸዋል። መጀመሪያ ውን ዙር ኢህወደግ ይሁን ህወሀት ይሁን ኢንቨስትመንት ስለዘይብሉ እዩ መጀመሪያውንም ቢሆን ኢህአዴግ ይሁን ህወሀት የንግድ ኩባንያዎች የሌላቸው ስለሆነ ነው እንደዛ ያልኩት። አሁን የተጠቀሱ ኩባንያዎች፣ ለምሳሌ ኤፈርት ኢንዶመንት ነው። ኤፈርት ንብረትነቱ የትግራይ ህዝብ ነው። በምክር ቤቱና በተወካዮች የሚተዳደር ኩባንያ ነው። አቶ አስገደ እንደሚከተለው አጠቃለውታል። ሰፈር ከመጀመሪያ ጀምሮ እስካሁን የሚመሩት የህወሀት ማዕከላዊ ኮሚቴ ነው። ሁለተኛ የህዝብ ነው የሚለው ነገር በየትኛው መዋቅር ነው ህዝብ የሚጠቀም? የትኛው ልማት ያደረገና የትኛው ልማት ህዝብን ከመዳ ነገር አልፎ ሌላ ትርጉም አይሰጠውም። ለምሳሌ እንዳልኩ በቢል የሚቆጠር የኤፈርት ድርጅቶች ናቸው። ስለዚህ እስካሁን ድረስ በሀያ አመት ውስጥ ወደ ህዝብ አገልግሎት አውለናቸዋል የሚሉ ከጥምቅ ጋር የተያዙ ሶስት ሀይ ስኩል ሰርቷል። እያንዳንዳቸው ሀያ ሚሊየን ለአካል ጉዳተኞች ማን ይጠቀምባት? ሌላው ሆኖ ራሱ የአካል ጉዳተኞች ማህበር ሌላ ችግር አለው። በግለሰቡ የሚተዳደር በንግድ የተሰማራ ነው። ህንጻ ለማሰራት አካራዊ ተውለምትን አምሳ ሚሊየን ይወጣል። ከዚህ ውጭ ከሞታ አንድ አስር ሚሊየን ውጭ በህብረተሰብ እርዳታ የዋለ አገልግሎት የለም። ወይ በፋብሪካ ወይ በልማት በድርቅ ህዝብ ሲራብ ህዝብ ሲታመም ወይ በተላላፍበት አንድ ነገር ኤፈርት አዱጋያክ። ይሄ አሁንም ወደ መቀሌ ነገ ሄዳለሁ። ህዝብ የሚመሰክረው ነው። ተሸሽጌ አደለም እናገር ያለው እና ሀቁ ይሄ ነው። ይሀቁ ይ ያለ ግን ድርጅቶች እኮ ኤፈርት እኮ በዘጠና ሰባት ምርጫ አቶ አለም ሰገድ ገብረ አምላክ የአደግ ወካይ ሆነ ኤፈርት ሲጠይቁ ተቋሞች የአካል ጉዳተኞች ነው አሉ። አንድ ጊዜ ህዝብ ነው ይላል። አሁን እኮ እኛ ምን ምለው ያለን እኔ የእኔ እምነት እንደ በአክሲዮን ሆኖ ሼር አክሲዮን ሆኖ የህዝብ ግን ትርፍየት ይውላል ተብሎ በደንብ እቅድ ወጦለት ወይ በግድብ ነው ወይ በእርሻ ነው ወይ በእድገሽን ወደ ዘተ ይውላል ብሎ ቢቀመጥና ህዝቡ አክሲዮን ቢወን ነው የራሱ ቦርድ ዳይሬክተር ቢያደርግ በየ ቦታው ያለ ድርጅት ቢበዛ ምንም ሊጎዳው አይችልም። የተጓሳቆለ ህዝብ ይጠቅም ልበል እችላለሁ። አሁን ግን ሀያ ሁለት አመት ሙሉ አንድ የሳንቲም ሽራፊም አልተጠቀመም። እና ይሄ ኤፈርት የህዝብ ነው የሚባል ማታለል ነው። ስታውም አይደለም። ይሄ ለዚህ ለትግራይ ህዝብም ስድብ ነው። ጥረት የሚያደርጉትም ለአማራ ህዝቢ ስድብ ነው። የህዝብ ተጠቃሚ አይደለም። ኢብን ድንሾም እንደሱ ነው እና በዚያ መገመግመው